የአማራ ብሔራዊ ክልላዊ መንግስት በዋግ ህምራ ዞን ሁለት ወረዳዎች እየተንቀሳቀሰ ለሚገኘው የአገው ዲሞክራሲያዊ ንቅናቄ የሰላም ጥሪ ማቅረቡ ተገለጠ። የክልሉ ሰላምና ጸጥታ ቢሮ አቶ ደሳለኝ ጣሰው እንደተናገሩት በዋግምራ ዞን በአብርገሌና አካባቢው እንደሚንቀሳቀስ ለጠቀሱትና አገው ሸንጎ ሲሉ ለጠሩት ታጣቂ ልዩነቶችም በሰላማዊ መንገድ ለመፍታት የክልሉ መንግስት የአገር ሽማግሌዎችንና ከፍተኛ አመራሮችን በተደጋጋሚ በመላክ የሰላም ጥሪ ሲያቀርብ መቆየቱን አስታውሰዋል። በዋግምራ ዞን ሁለቱ ወረዳዎች ቃዊ ጥቃዊ እንቅስቃሴ እንደሚያደርግ ለአሜሪካ ድምጽ የተናገረው ትክክለኛ መጠሪያውንም የአገው ሸንጎ ሳይሆን የአገው ዲሞክራሲያዊ ንቅናቄ ነው ያለው የማስተካከያ የሰጠው ንቅናቄ በክልሉ መንግስት ጋር አሉ ያላቸውን ችግሮች በሀገር ሽማግሌዊ ሳይሆን በድርድር መፍታት እንደሚሻ ነው የገለጠው። አስቴር ምስጋናው ናት ያጠናቀረችው። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በቅርቡ ከአሜሪካ ድምፅ ጋር በነበራቸው ቆይታ በዋግምራ ዞን በአበርገሌና በጻግብዥ ወረዳዎች ከህወሀት ታጣቂዎች ጋር ሲንቀሳቀሱ ነበሩ ላሏቸው አገው ሸንጎ ሲሉ ለጠሯቸው ታጣቂዎች በተደጋጋሚ የሰላም ጥሪ ሲያቀርቡ መቆየታቸውን አስታውሰዋል። የሰላም ጥሪው የቀረበው የፌዴራሉ መንግስት ከህወሀት ጋር በደቡብ አፍሪካ ፕሪቶሪያ ላይ ያደረገውን የሰላም ስምምነት ተከትሎ እንደሆነ አቶ ደሳለኝ ገልጸዋል። ከጎሸንጉ ጋር በተያያዘ መንገድ አበርገሌ እና ጻግብጂ አካባቢ ይሄ ሁኔታ እንዲፈጠር ከሰላም ስምምነቱ ማግስት ከሶስት ጊዜ በላይ ቡድን ልከናል። የክልሉ ምክትል ቢሮ ኃላፊ እና አማካሪ የቢሮችን አማካሪዎች ሌሎች ጋር በመሆን ይህን ችግር እንዲፈታ በጣም ትልቅ ሳክሪፋይስ የሚጠይቁ ቦታዎች ሳይቀር ገብቶ የዛ ቡድን አባልን አግኝቶ ማዋየትና ወደ ሰላም ነው። የትናንቱ ይበቃል፣ ወገኖቻችን ናቸው፣ ከዚህ ጥፋት እና ኪሳራ የሚገኝ ነገር የለውም ሚል ውይይት ማድረግ ተሞክሮ ከተቋቋመ ከሁለት ዓመት በላይ እንደሆነውና የትጥቅ ትግልን እንደ አንድ አማራጭ አድርጎ በዋግ ምራ ዞን በአበርገሌ እና በጻግብዥ ወረዳዎች እንደሚንቀሳቀስ የጠቀሱት የአገው ዲሞክራሲያዊ ንቅናቄ አዴን የውጭ ግንኙነት ዘርፍ ኃላፊ አቶ ባየበሬ የሰላም ጥሪው ከክልሉ መንግስት እንደደረሳቸው አረጋግጠዋል። ለመጀመሪያም እኛ ጋር ለሰላሙ ጉዳይ ለመናገር ሲመጡ እኛም ፍላጎታችን በከፍተኛ ደረጃ አሳይተናል። ስለዚህ የትግላችንም አካል አንዱ ሰላም ለማምጣት ነው። ስለዚህ ምቹ ሁኔታ የለም። ሰላም የሚያሳጣን ነገር ስላለ ነው ወደ ጦርነት የገባ ነው። አሁን ደግሞ ሰላም የሚያመጣ ሁኔታ ካለ ለሰላም እጃችን የማንዘረገበት ምንም አይነት መንገድ የለም ነው። አቶ ባያ እየይዘው ከአማራ ክልል መንግስት ጋር ያሉ ችግሮች የሚፈቱት በሀገር ሽማግሌዎች ሳይሆን በድርድር ነው ብለዋል። በተጠቀሱት አካባቢዎች የሚንቀሳቀሰው ንቅናቄያቸው ትክክለኛ ስያሜው በክልሉ መንግስት እንደተባለው የአገው ሸንጎ ሳይሆን የአገው ዲሞክራሲያዊ ንቅናቄ ነው ያሉት ኃላፊው መንግስት ስያሜውን አስተካክሎ እንዲጠራም ጠይቅ ዘላሚ ሰላም የሚያመጣ እንዲሆን ብቻ ነጥቦችን አንስተናል። የመጀመሪያው በስማችን መጥራት ነው። እኛ አገው ዲሞክራሲያዊ ንቅናቄ ነው ምንባለው፣ እነሱ ደግሞ አገው ሸንጎ ብለው ነው የሚገልጹት። አገው ሸንጎ ማለት ለአገው ሕዝብ የሚታገል አንድ ፓርቲ ነው። ግን በሰላማዊ መንገድ የሚታገል ምርጫ ቦርድ ላይ ተመዝግቦ የራሱን ፕሮግራም ቀርጾ የሚንቀሳቀስ ድርጅት ነው። የሚያመሳስለን ሁለታችንም ለአንድ ሕዝብ የቆምን መሆናችን ነው። ከዛ ውጭ የስልት ልዩነት ያለን ነን። እኛ በሰላማዊ መንገድ መታገሉ አመች ባለመሆኑ የትጥቅ ትግልን መርጠን እየተንቀሳቀስን ያለ ነው። ስለዚህ እኛ አሉ ዲሞክራሲያዊ ንቅናቄ ነው የምንባለው፣ አዴን በአጭሩ ማለት ነው። ዳካነ በሁለተኛነት ዘላቂ ሰላም እንዲኖር ሽምግልና፣ ሰላም ጥያቄያችን ሊመልስ የሚችለው ድርድር ነው ነው የሚለውን ነው የያዝነው። የሃይማኖት አባቶች እና አንዳንድ የመንግስት ባለስልጣናት ተገኝተው ሀሳባችን ገልጸናል። ስለዚህ ሽምግልና ዘላቂ ሰላም ለማምጣትም ጥያቄያችንም በሙሉ ለሙሉ ለመመለስ ያለው አቅም ዝቅተኛ በመሆኑ አደራዳሪ አካላቶች ተገኝተው ንግግሩ ወደ የድርድር መልክ እንዲኖረው ነው በእኛ በኩል የሰጠነው የቤት በሌላ በኩል ከዚህ ቀደም እነዚህን አካባቢዎች በተመለከተ በተደጋጋሚ በሰራናቸው ዘገባዎች በጉዳዩ ላይ ከትግራይ ክልል በኩል ምላሽ ለማግኘት መቀሌ የሚገኘው ዘጋቢያችን የክልሉን የልዩ ቢሮ ኃላፊዎችን ቢያነጋግራቸውም አብዛኛዎቹ ስለ ጉዳዩ የምናውቀው ነገር የለም፣ ጉዳዩ የሚመለከተው የትግራይ ኃይሎችን ነው የሚል ምላሽ ሰጥተው ነበር። አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ኃይሎች አመራር የትግራይ ሰራዊት በአማራ ክልል አንድም አካባቢ የለም ብለዋል። ሆኖም በተጠቀሱ የዋግምር አካባቢዎች ሌሎች ታጣቂዎች ሊኖሩ እንደሚችሉ ጠቁመው ነበር። የአገው ዲሞክራሲያዊ ንቅናቄ ቃል አቃባይ መሆናቸውን የተናገሩት አቶ ባዬ በበኩላቸው አካባቢውን ተቆጣጥሮ የቆየው የእነርሱ ታጣቂ ቡድን እንጂ ህወሓት እንዳልነበር ተናግረዋል። እኛ ነን ይዘን የነበር ነው የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሳው ታጣቂ ቡድኑ ከህወሓት ጋራ በቅንጅት የቆየ እንጂ ብቻውን አካባቢውን ተቆጣጥሮ እንዳልነበር ገልጸዋል። እንቅስቃሴ የቆየው እንቅስቃሴ የሚያሳየው በጥምረት ነው። በአካባቢው የሚንቀሳቀሰው አካል አሁንም ነገሮችን በሰከነ መንገድ እንዲመለከታቸው ጠይቀዋል። እነሱ ራሳቸውን እየቆጠሩ ያሉት በሀገር ደረጃ ከተካሄደው የህወሓት የሰላም ስምምነት ጋር አስተሳስሮ እንዲታዩ የማሰብ ነገር አለ። ዙሮ ይሄ በአማራ ክልል ውስጥ ያለ በክልል ውስጥ ያለውን ሰላም ከመፈለግ አንጻር ነው። እኛም ሰላም ነው የምንፈልገው። አሁንም ወደ ኋላ ተገፍተው ሌላ አማራጭና ሌላ ጊዜ ከመጠየቅ ጊዜው ሳይመሽ ወደ ማህበረሰባቸው እና ወደ ነበረው ነገር ተመልሰው ሌላ ጥያቄም ካለ ውስጡ መጠየቅ ይቻላል። በሀሳብ ከመሳሪያ ውጭ በሆኑ ሀሳብ ይዞ መሞገት የሚቻልበት ዘመን ነው። በታጣቂው ንቅናቄና በመንግስት የተጠቀሱት ወረዳዎች ቀደም ሲል በህወሀት ታጣቂዎች ቁጥጥር ስር መቆየታቸው ሲገለጽ ሰንብቷል። በቅርቡ የህወሀት ታጣቂዎች ከአበርገሌ ወረዳ መውጣታቸውንና የሀገር መከላከያ ሰራዊት አካባቢውን መረከቡን የጻግብዥ ወረዳ ግን ገና በታጣቂዎች ቁጥጥር ስር እንደሚገኝ የአካባቢው ባለስልጣናት ለአሜሪካ ድምጽ ማስታወቃቸው የሚታወስ ነው ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።